Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በወቅታዊ ልዩ ልዩ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀምራ እዚህ ለመምጣትም የተለያየ ችግር እንደገጠማቸው ሲመጡም፣ ከዚህ ደርሰው ሲመለሱም ሌላ ችግር ይገጥማቸው እንደነበረ ይገልጸዋል። እና በወቅቱ አመልክተው እንደነበረ ነው። እኛ ግን ያው ከደረሰን ከሁለት ወር ሶስት ወር ወዲህ ነው እንደደረሰን፣ ሁኔታውን አጣርቶ ያው የሚመለከተው አካል ማኔጅመንቱ፣ ምርማሪዎችም ሁሉንም የራሳያ ሰራው ባለቤት አለው፣ እነዚህ ማጣራት አለብን ብሎ ወደ ቦታ የተንቀሳቀሱት የሰብአዊ መብት ጉዳዮች ሊቀመንበር አቶ ብዙአየሁ ወንድሙ ናቸው። ድርጅታቸው የሶማሌ ክልል ልዩ ፖሊስ ኃይል ፈጸመ የተባለውን የጅምላ ግድያ አስመልክቶ ሰሞኑን ይፋ ያደረገውን አዲስ ዘገባ ተንተርሶ ለቀረበላቸው ጥያቄ ከሰጡ መልስ የተወሰደው ነው የተሰማችሁት። በዕለቱ አቢረስ ዝርዝሩን ይዘናል። ጤና ይስጥልኝ ክቡራትና ክቡራን አድማጮች የዛሬ አርብ ጥቅምት 26 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ ሲሆን፣ ግርማ ፕሮግራሙን ትመራልናለች። ቮይቴክ ዞርኛክ ስርጭቱን ያቀላጥፍልናል። አሁን ለቀዳሚው የሰዓቱ የዓለም ዜና ቆንጅ ይታያል። ጤና ይስጥልኝ፣ እንደምናመሻችሁ ጀርመን ሀገር ኑረንበርግ ከተማ የሚኖሩ የኦሮሞ ብሔረሰብ አባላት ዛሬ በከተማይቱ ፓርላማ ፊት ለፊት ሰላማዊ ሰልፍ ማካሄዳቸው ተገልጿል ከሰልፉ ተሳታፊዎች ውስጥ አንዱ የሆኑት አቶ አብዲ ነጋሳ ስለ ሰልፉ አላማ ለኦሮምኛ ክፍል ባልደረባችን ለጃለኔ ገመዳ እንደሚከተለው ገልጸውላታል እኛ አሁን የምንኖረው ኑረንበርግ የሚባል ቦታ ነው ጀርመን ውስጥ ማለት ነው ዛሬ ደግሞ ሰላማዊ ሰልፍ የወጣንበት ዋናው ጉዳይ ስለ አዲስ አበባ ማስተር ፕላን ነው። እሱም የኢትዮጵያ መንግስት ማስተር ፕላንን ሰበብ በማድረግ የኦሮሞን ወጣቶች ከዩኒቨርስቲ እያወጣ እየገደላቸው ነው። ሰላማዊ ሰልፍ ስወጡ ደግሞ ያ ግድያና ያ እስር እንዲቆም ብለን ነው። ዛሬ ሰላማዊ ሰልፍ ይወጣል። ለፓርላማው በጽሁፍ ስላቀረቡት አቤቱታ ወደፊት መልስ እንደሚሰጣቸው ባለስልጣናቱ ገልጸዋል ብለዋል አቶ አብዲ ነጋሳ። በሽምቅ ተዋጊዎች ከተወረሰው የግብፅ ሲናይ ባህረ ገባ የመዝናኛ ከተማ ከሻርም ኤል ሼክ መውጫ ያጡ ብዙ መቶዎች እንግሊዛውያንን በዛሬው ዕለት ለማውጣት የነበረ እቅድ ሳይሳካ ቀርቷል። ይህ የሆነው ግብፅ የብሪታንያ አውሮፕላኖች ወደ አካባቢው እንዳይበሩ ካገደች በኋላ ነው። የብሪታንያው ረከስ ባለ ዋጋ የሚያጓጉዝ የሆነው ኢዚ ጀት ኩባንያ በሰጠው መግለጫ በረራው በመታገዱ ምክንያት አቅዶት ከነበረው አስር ተጨማሪ በረራ ሻርመል ሼክ መድረስና ከዚያ መውጣት የቻሉት ሁለቱ በረራዎች ብቻ መሆኑን አስታውቋል። የግብፅ ባለስልጣናት በረራዎቹ የተሰረዙበትን ምክንያት አልገለጹም። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ እንደ ኤሮፓውያን አቆጣጠር በ2017 መጀመሪያ ላይ እሳቸው ከስልጣን ከሚሰናበቱበት ጊዜ አስቀድሞ በእስራኤልና በፍልስጤሞች መካከል ይህ ነው የሚባል ወደ ሰላም የሚያመራ እርምጃ ይመዘገባል አይመዘገብም ከሚል ድምዳሜ ደርሰዋል ሲሉ የዋይት ሀውስ ባለስልጣናት ገለጹ። ይህ ይፋ የሆነው ፕሬዚደንቱ የፊታችን ሰኞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁን በዋይት ሀውስ ተቀብለው ሊያነጋግሩ እየተዘጋጁ ባሉበት በአሁኑ ወቅት ነው። ሁለቱ መሪዎች የሚያካሄዱት ስብሰባ የሀገሮቻቸውን የዲፕሎማሲ ግንኙነት ለማደስ የሚደረግ ሙከራና የዩናይትድ ስቴትስ የጦር ኃይል ከኢራኑ ከኢራን ጋር የተደረሰው የኒውክሌየር ጉዳይን ውል አጥብቆ ከሚቃወመው የእስራኤል መንግስት ጋር ዩናይትድ ስቴትስ ያላትን ግንኙነት ለማጠናከር የታለመ ተደርጎ ተወስዷል። መጪው የሚያንማር ምርጫ ወደ ተሻለ የፖለቲካ ተሳትፎ ሊያመራ እንደሚችል አንድ ከፍተኛ የዩናይትድ ስቴትስ ባለስልጣናት ጠቆሙ። ነገር ግን ነቃፊዎች የሀገሪቱ የጦር ኃይል አሁንም ቢሆን ከልክ ያለፈ ስልጣን እንደያዘ ነው በማለት እየተቹ ናቸው። የፊታችን እሁድ የሚካሄደው ምርጫ ሀገሪቱ ከወታደራዊ አምባገነን አገዛዝ ወደ ዲሞክራሲ እርምጃ የምታስመዘግብበት ይሆን እንደሆን ከፍተኛ ባለስልጣናት እየተከታተሉ መሆናቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ከርቢ አስታውቀዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታ የን ለዜናው አመሰግናለሁ። ከምሽቱ ሰዓት ላይ በሚቀርበው ወደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዛ ትመለሳለች። አድማጮች አሁን ወደ ቀዳሚ የምሽቱ አብይ ርዕስ እንሻገር። በሶማሌ ክልል ልዩ ፖሊስ ከሁለት ዓመታት በፊት 65 በላይ ሰዎች እንደተገደሉ ከ153 በላይ ሰዎችም እንደቆሰሉ እንዲሁም ከ15 ሚሊዮን ብር በላይ ግምት ያለው ንብረት እንደወደመ 139ኛው የሰብአዊ መብቶች ጉዳይ ሪፖርት ጠቁሟል። ተጠያቂዎች ሕግ ፊት እንዲቀርቡም የሰመጉ ሪፖርት አክሏል። መለስካቸው አምሃ ዝርዝሩን ይዘዋል። የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ የዛሬው ሰብአዊ መብቶች ጉባኤ ሰሞኑን ይፋ ባደረገው 139ኛው ልዩ መግለጫ የሶማሌ ብሔራዊ ክልላዊ መንግስት ልዩ ፖሊስ ኃይል ታህሳስ አንድና ሁለት ቀን 2006 ዓ.ም በፈጸመው አሰቃቂ የጅምላ ግድያ ከ65 ሰዎች በላይ እንደገደለ ከ153 ሰዎች በላይ ደግሞ እንዳቆሰለ ገልጸዋል። መግለጫው እንደሚለው የሰመጉ ባለሙያዎች ድርጊቱ በተፈጸመባቸው ቦታዎች በአካል በመገኘት ጥቃቱ የተፈጸመባቸውን ዜጎችና ቤተሰቦቻቸውን በማነጋገር ድርጊቱ መፈጸሙን ለማረጋገጥ ችለዋል ይላል። ስለተፈጸመው የሰብዓዊ መብት ጥሰት መንስኤም መግለጫው በሰፊው አትቷል። በሶማሌ ብሔራዊ ክልላዊ መንግስት በቀላፎ በሙስታሂል እና ፈርፈር ወረዳዎች የሚኖሩት የሬር ባሬና ዱቤ የተባሉ ሁለት ጎሳዎች ያቀረቡት የመብት ጥያቄ መንስኤ እንደሆነም መግለጫው ያብራራል። ሁለቱ ጎሳዎች ቋንቋቸውንና ባህላቸውን እንዲያሳድጉ በአካባቢያቸውም ራሳቸውን በራሳቸው የማስተዳደር መብታቸው በህገ መንግስቱ መሰረት እንዲከበርላቸው የተለየ ማንነት እንዳላቸውም እውቅና እንዲሰጣቸው ከ1990 ዓ ም ጀምሮ ሲጠይቁ እንደቆዩና ሰኔ 21 ቀን 2004 ዓ ም ጅግጅጋ ከተማ ጉባኤ በማድረግ ባለ ስምንት ነጥብ አቋም መግለጫ እንዳጸደቁ የጉባኤው ተካፋዮችም ከሁለቱ ጎሳዎች ሽማግሌዎች ጋር የክልሉ መንግስትና የፌዴሬሽን ምክር ቤት እንደነበሩ መግለጫው ያብራራል። የሰመጉ ሊቀመንበር አቶ ብዙ አየሁ ወንድሙን ቪኦኤ አናግሯቸዋል። ግጭቱ እንዴት ተቀሰቀሰ? ጥያቄውን በማቅረብ ነው እንግዲህ ተሰብስበው ጥያቄውን ይሄ ጥያቄዎቻችሁ በፌዴሬሽኑ ምክር ቤት ሰብሳቢነት የተወሰኑት ስምንቱ ነጥቦች ተገባራ ይሆኑልን በሽማግሌዎቻችን የተወሰኑ ጥያቄዎች ይደሩ ተብሎ ተሰብስበው ሲጠየቁ እንደተነሳ ነው እያስረዱን ያሉት። እነዚህ እንግዲህ አመልካቾች እዚህ ቢሮ ዋናው ጽህፈት ቤት አዲስ አበባ ድረስ መጥተው ነው በተደጋጋሚ ያመለከቱት። ማመልከቻቸውን ሰነዳቸውን ይዘው ነው የመጡት። የሐኪም ቤት ማስረጃቸውን የመሳሰለውን ቤተሰብ ጉዳት ይዘው መጡ። ውክልናቸውን ይዘው መጡ። ይህንን ጉዳይ ለማጣራት እንግዲህ መርመሪዎቻችን ነው ከዚህ ልከን ያጣሩት። ጥያቄውን ካነሳው ሕዝብ በኩልስ ምን እንደተፈጸመ የክልሉ መንግስት ስለዚህ ምን እንደሚል ለአቶ ብዙ አየሁ ጥያቄ ቀርቦላቸዋል። መነሻውንም ይሁን ያለውን አጠቃላይ ሁኔታ ላይ ከተጎጆች ቤተሰብ እና ነን ከሚሉ አካሉ ያገኘነውን መረጃ ከመንግስት አካላትም ደግሞ ለማጣራት ሚዛናዊ ለማድረግ ያደረገነው ጥረት አልተሳካም። ፍቃደኞች አልሆኑልንም። በተጋጋሚ እንደውም ከማናገር ይልቅ ከመርማሪዎቻችን ጋር የሚገናኙትን ሰዎች እየፈለጉ ማሳደድ፣ ማሰር እና ግንኙነቱ ለመጠስ ነበር ሲደረግ የነበረው እንጂ ያለውን ነገር ባላንስ አድርጎ ለምን ተነሳ፣ ለምን እርምጃ ተወሰደ፣ ሞተ አለ፣ እነዚህ ሰዎች አልሞትም ወይ እነዚህ የቆሰሉ ሰዎች በፖሊስ የቆሰሉት አይደለም የሚለውን በፖሊስ በኩል በመንግስት በኩል በክልሉ መንግስት በኩል መልስ እንዲሰጥበት ጥረት ያደረግነው ነገር አለመሳካቱን በመግለጫችን ላይ ገልጸነዋል። ቅድም እንዳሉኝ ከሆነ ሁለቱን ወገኖች ማለት እነዚህን ሁለቱን ዱቤና የርባሬ ጎሳ ሽማግሌዎችም ከሶማሌ ክልል አመራር ጋር ያገናኛቸውና ድርድር ያደረገው ዋናው አካል የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ስለዚህ ጉዳይ ምን አለ? ምንም። ቅድም እንደገለጽኩልህ ከመንግስት አካላት በኩል ለማጣሪያ ተደረገ፣ ነገር ግን ምንም አልተሳካልንም። ፈቃደኞች ያልሆኑ እና መርማሪዎቻችን ከስምንት ቀን ከአስር ቀን በላይ ነው እዛ አካባቢ ወስደው ተቀምጠው ለማጣራት ባላንስ ለማድረግ ጥረት ያደረጉት የሰጠን መልስ የለም። በእነሱ በኩል ያገኘነው መልስ የለም። ሁለት ሺህ ስድስት ዓመተ ምህረት ታህሳስ ነው ይህ ጉዳይ የተፈጸመው። ለእናንተ አቤቱታ የቀረበላችሁ መቼ ነው? ቀደም ብሎ ቀርበዋል። ይሄ አሁን ያለው አመራር ከመቅረቡ በፊት አቤቱታው ቀርቦ ቅሬታ እንደነበራቸው በድጋሚ አሁን ሰምጉድ እየመራ ያለው ወይም የተቋቋመው ማናጅሜንትም ከተተዳጀ በኋላ በድጋሚ ነው መጥተው ከዚህ ፊት ያመለከትንላችሁን አቤቱታ የታደረሳችሁት አመልክተን ነበረ በወቅቱ የሚለው ነገር በቅሬታ ነው የመጡት። ምን እንደነበረ ያመለከታችን ላቸው አሁን በዝርዝር ገለጽኩት ነገሮች ናቸው። ዶኩሜንታችሁን የተሟላ ዶኩሜንት ቀደም ብለን ማግኘት ባለመቻላችን እንደገና ዶኩሜንቶቹን በአዲስ መልክ እንዲያመጡ ተደርጎ ነው ወደ ምርመራ የተገባውና በወቅቱ አመልክተው እንደነበረ እዚህ ለመምጣትም የተለያየ ችግር እንደገጠማቸው፣ ሲመጡም ከዚህ ደርሰው ሲመለሱም ሌላ ችግር ይገጥማቸው እንደነበረ ይገልጸዋል። እና በወቅቱ አመልክተው እንደነበረ ነው እኛ ግን ያው ከደረሰን ከሁለት ወር ሶስት ወር ወዲህ ነው እንደደረሰን። ሁኔታውን አጣርቶ ያው የሚመለከተው አካል ማኔጅመንቱ፣ ምርማሪዎችም ሁሉንም የራስ ያሰራው ባለቤት አለው። እነዚህ ማጣራት አለብን ብሎ ወደ ቦታ የተንቀሳቀሱት። የሰመጉ ልዩ መግለጫ በሰው ህይወትና አካል ላይ ደርሰዋል ካለው ጉዳት በተጨማሪ 15 ሚሊዮን ብር የሚገመት እህል ከአውድማና ከማሳ ላይ መቃጠሉን እንዲሁም የ150 አባወራዎች ቤቶች በእሳት መጋየታቸውን ይናገራል። ይህን ችግር ለጠቅላይ ሚኒስቴር ጽህፈት ቤት ለኢትዮጵያ ሰብአዊ መብቶች ኮሚሽን፣ ለሀገር መከላከያ ሚኒስቴር፣ ለፌዴራል ጉዳዮች ሚኒስቴር፣ ለፌዴሬሽን ምክር ቤት፣ ለሰብአዊ መብቶች ጉባኤ በተደጋጋሚ ማመልከታቸውን በመስክ ስራ ላይ ለተገኙ የሰመጉ ባለሙያዎች የተጎጂዎቹ ተወካዮች በምሬት ገልጸዋል ይላል መግለጫው። በመጨረሻም መግለጫው ከዚህ መግለጫ መረዳት የሚቻለው የሀገራችን የሰብአዊ መብቶች ሁኔታ አሳሳቢ ደረጃ ላይ የሚገኝ መሆኑን ነው ይልና የሰብአዊ መብቶች ጥሰቱ የተፈጸመው በመንግስት ባለሥልጣናትና የጸጥታ ኃይሎች መሆኑ ደግሞ ሁኔታውን እጅግ አሳሳቢ ያደርገዋል ይላል። ስለሆነም መንግስት የሀገሪቱን ህገ መንግስት እንዲያከብር አሳስቦ መንግስት ለጉዳዩ ልዩ ትኩረት በመስጠት ህገወጥ ግድያ፣ አካል መጉደል ንብረት የማወደምና ቤት የማቃጠል ወንጀል የፈጸሙትን የጸጥታ ኃይሎች ህግ ፊት እንዲቀርቡና ወንጀሉ እንዲፈጸም ትእዛዝ የሰጡ ባለሥልጣናትም እንዲጠየቁ የሚሉና ሌሎችንም ጥያቄዎችን አቅርበዋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው ለዘገባው ዘገባው አመሰግናለሁ። ሌላም ዘገባ አድርሶናል መለስካቸው። የኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር በ223 ወረዳዎች ውስጥ በሚሰጡ መሰረታዊ አገልግሎቶች ጥራት፣ ፍትሐዊነትና ተደራሽነት ላይ ተጨባጭ ለውጦችን አስገኝቷል ተባለ ይላል። ፕሮጀክቱ ባከናወነው ስራ ምክንያት የመንግስት የመልካም አስተዳደር ማስፈጸሚያ መሳሪያ እንደሆነም አንድ የመንግስት ባለስልጣን አስታውቀዋል። እነሆ ዝርዝሩ ነው የኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር የሁለተኛውን ምዕራፍ ማጠናቀቂያ ትናንት ባካሄደው የተለያዩ ዝግጅቶች እንደተገለጸው ተገኙ ለተባሉ መልካም ተመክሮዎች እውቅና ተሰጥቷቸዋል ላለፉት ሦስት ዓመታት መርሃ ግብሩ በሀገሪቱ 223 ወረዳዎች ሲተገበር በጤና በትምህርት በውሃ አቅርቦት በገጠር መንገድ ዝርጋታ እና በግብርና ዘርፎች ለህዝቡ የሚሰጡ አገልግሎቶች በጥራት በፍትሃዊነትና በተደራሽነት አኳያ ከፍተኛ መሻሻል እንደተመዘገበ ተብራርተዋል። መርሃ ግብሩ የኢትዮጵያ መንግስት ከለጋሽ አገሮች ጋር በመተባበር የሚያካሂደው ሥራ መሆኑን የገለጹት በመርሃ ግብሩ የሥራ አስፈጻሚ ኤጀንሲ የክትትል ክፍል ኃላፊ አቶ ጤናው መንግሥት፣ በተለይ የማኅበራዊ ተጠያቂነት መርሃ ግብር ሕዝቡን ማሳተፍ ዋና ዓላማው ነው ብለዋል። ላለፉት ሶስት አመታትም ህዝቡ በየዘርፉ ማግኘት ይገባኛል ያለውን የአገልግሎቶች ደረጃ ለማሟላት እንዴት ተጨማሪ ውጪ እንደጠየቀም አቶ ጤናው መንግስት በማስረጃነት አሳይተዋል። እንግዲህ ላለፉት ሶስት ዓመታት ይህ ሁሉ ከተደከመ በኋላ ከ120 ሚሊዮን ብር በላይ የሚሆን ገንዘብ ከማህበረሰቡ ከመንግስት፣ እንደዚሁም ከሌሎች ለጋሽ መንግስታዊ ያልሆኑ ድርጅቶች ገንዘብ አስተዋጽኦ ተደርጎ መንግስት 54 ሚሊዮን ብር አካባቢ ማህበረሰቡ በ ጉልበት እና በቁሳቁስ አቅርቦት ወደ 38 ሚሊዮን ብር አካባቢ ሌላውን የቀረው እንደውም መንግስታዊ ያልሆኑ ድርጅቶች በማዋጣት የአገልግሎት አፈጣጡን በአምስቱም ዘርፎች እንዲሻሻል ተደርጓል። አቶ ጤናው ጨምረው እንዳብራሩት አስቀድሞ ይህን መርሃ ግብር በ223 ወረዳዎች ለማስፈጸም መንግስት 500 ሚሊዮን ብር መድቦ ነበረ። ይሁንና ህዝቡ ከጥራት ከተደራሽነትና ከፍትሃዊነት አኳያ የሚያነሳቸው ጥያቄዎች ተጨማሪ ስራዎችን ፈጥረዋል። ያ ደግሞ ተጨማሪ ወጪ ያስከትላል። አቶ ጤናው መንግስት ለፕሮግራሙ ማስፈጸሚያ የሚሆን ጠቅላላ የተመደበው ወደ 25 ሚሊዮን ዶላር ነው። ነገር ግን አገልግሎቱን ለማሻሻል ከ120 ሚሊዮን ብር በላይ ወጪ ተደርጓል። ከተለያዩ አካላት አንድ ላይ እንትን በማለት በተለይ መንግስት እቅዱን ህዝቡን መሰረት ያደረገ የህዝቡን ፍላጎት መሰረት ያደረገ ያስተቃቀድ ሂደት ሂዷል ወረዳ ምክር ቤት አባላት ባሉበት፣ ቋሚ ኮሚቴዎች ባሉበት፣ የማህበረሰብ ተወካዮች ስለሚፈልጉት ፍላጎታቸውን ቅደም ተከተል አስይዘው ጥያቄ አቅርበው ያ ተሰሚነት እንዲኖረው ተደርጎ ተጨማሪ በጀት በየህብረተሰቡ ህብረተሰቡ እንዳነሳው ጥያቄ ምላሽ እንዲገኝ እንዲሰጥ ስለተደረገ ነው። ተጨማሪ በጀት ከመንግስትም ሊመደብላቸው የቻለ ዋናው ነገር ቅድም እንዳነሱት በተለያዩ አገልግሎት ዘርፎች ህዝቡ በጥራትና በብዛት የሚያገኘውን አገልግሎት ከፍ ለማድረግ ነው ሲዘረዘር እነዚህ በውሃ በትምህርት በግብርና ስራዎች በገጠር መንገድ ስራ በመሳሰሉት ነው እስቲ በዚህ በወጣው እቅድ አኳያ ምን ያህል ተሰራ በተለይ አሁን የወንበር ችግር ያለባቸው ትምህርት ቤቶች በበቂ ሁኔታ ወንበር እንዲሟላ ተደርጓል የመምህራን እጥረት የነበረውን በቂ መምህራን የወረዳው መንግስት የወረዳው አስተዳደር በቂ ገንዘብ በመመደብ መምህራን እንዲቀጠሩ አድርገዋል። ጤና ላይ በቂ የሆነ የመድኃኒት ግዥ እንዲፈጸም አድርገዋል። ባለሙያዎቹንም በተመሳሳይ ሁኔታ የጤና ኤክስቴንሽን ባለሙያዎች እንዲቀጠሩ ተደርገዋል። አዋላጅ ነርሶች ቁጥራቸው እንዲጨምር ተደርገዋል። ጤና ባለሙያዎች ማደሪያ የላቸውም ተብሎ እንዳንድ ትልቅ ችግር ይነሳ ነበር። ገጠር አካባቢ ላይ የጤና ጣቢያ ያለ፣ ግን ማደሪያ ስለሌላቸው ረዥም ሰዓት ይጓዛሉ። ያ ደግሞ አገልግሎቱን ጎድቶንብናል ብለው ነበረ። ዛሬ አንዱ ተሸላሚው ድርጅት የጤና ባለሙያዎች ማደሪያ ሶስት ሚሊዮን ብር የማልጋ ወረዳ የሚባለው ሶስት ሚሊዮን ብር መድቦ የጤና ባለሙያዎች እዛው እንዲያድሩ አገልግሎቱን ለህብረተሰቡ ተደራሽ እንዲያደርጉ ድጋፍ ተደርጎ ያ ዛሬ እንዳንድ ጥሩ ተሞክሮ ተወስዶ ሽልማት ያገኝበት ሁኔታ አለ። የገንዘብና የኢኮኖሚ ልማት ሚኒስቴር ሚኒስትር ዴታና የማህበራዊ ተጠያቂነት መርሃ ግብር ያገር አቀፉ ኮሚቴ ሰብሳቢ ዶክተር አብርሃም ተከስተ ውጤታማ ተመክሮችና የስራ ክንውኖች እውቅና በተሰጠበት ኩነት ላይ ተገኝተው ባደረጉት ንግግር መርሃ ግብሩ በመጀመሪያውና በሁለተኛው ምዕራፍ ባከናወናቸው ተግባራት የተገኘውን ውጤት ባጭሩ ቃኝተዋል። በተለይም በመርሃ ግብሩ የተሳተፉት የመንግሥት የተለያዩ አካላት፣ መንግሥታዊ ያልሆኑ አካላትና የመርሃ ግብሩ ተጠቃሚ የሆነው ህዝብ በነበራቸው መስተጋብር ሁሉም ተጠቃሚ እንደሆኑና ከፍ ያለ ትምህርትም እንደተገኘበት ጠቁመዋል። በተለይም መርሃ ግብሩ እንደተጀመረ በመንግስት ወገን እንዴት ያለ አቀባበል እንደነበረው እና አሁን ደግሞ ያለው ምን እንደሚመስል ጠቁመዋል። ማህበራዊ ተጠያቂነት ፕሮግራም በሰራችሁት ስራ እንደምናውቀው ፕሮጀክት ከመሆን አልፎ የመንግስት የመልካም አስተዳደር ፕሮግራም አንድ አካል የመንግስት የመልካም አስተዳደር ግብ ለማሳካት በጣም ጠቃሚ የሆነ መሳሪያ ሆኗል። አሁን በየደረጃው ያሉት የመስተዳደር አካላት ለማህበራዊ ተጠያቂነት ፕሮግራም ያላቸው አመለካከት ተሻሽሏል። ይህን መርሃ ግብር ከኢትዮጵያ መንግስት ጋር በመተባበር የሚተገብሩ ለጋሾች የአውሮፓ ህብረት፣ የጀርመን መንግስት፣ የአይርላንድ መንግስት፣ የዩናይትድ ኪንግደም መንግስትና የዓለም ባንክ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች አሁኑ ወደ ሳምንቱ ቅንብር ላይ ደርሰናል። ባህልና ማህበረሰብ፣ ባህልና ማህበረሰብ ለምሽቱ በቅርቡ 15ኛ ዓመታዊ በዓሉን ያከበረውንም በዚህ በዋሽንግተን ዲሲ አቅራቢያ የሚገኘው ኢትዮጵያውያንንን በኢትዮጵያ ውስጥ የተለያዩ አካባቢዎች በመርዳት የሚታወቀው ወገኔ ኢትዮጵያ የተባለው ማህበረሰብ እንቅስቃሴና ስራዎች የተመለከተ ቅንብር ነው። የወገኔ ኢትዮጵያ ፕሬዝዳንት ወይዘሮ ኒሊ ለገሰ ይባላሉ። ከወይዘሮ ኒሊ ጋራ ባለፈው ኒኒ ጋራ ባለፈው ሳምንት የጀመርነው ውይይት ነው ቀጣዩ። ቀደም ብለን ያነሳነውን አንድ ጥያቄ መለስ ብለን በማስታወስ እንጀምራለን። ይሄ ምናልባትም በተለየ ስሜት እንዲያዩት የሚጋብዝ ይመስለኛል። ብዙ ጊዜ አገር ወገን ለመርዳት ጊዜ፣ ጉልበት፣ ገንዘብ የሚወጣበት ቶሎ የሚታየው ለዚያ ለረዱት ወገን የሚችሉትን ነገር ማድረግ ነው እና ራስን መርዳት የሚለውን ከእርካታውም ጋር እያያዝ በሌላ መንገድ እንዴት ነው ራሳችንንም የረዳንበት የሚሉትን የሚገልጹት? ምን የምገልጸው ራሳችንን የምንረዳው ብዙ ጊዜ ሁላችንም እንላለን፣ ሀገራችንን እንወዳለን። ግን በብዛት የወገኔን አላማ የሚመሩት ቦርድ ሜምበሮችም ሆኑ ምንም በጣም በወጣት ዘመናችን ኢትዮጵያን ለቀን ይወጣን እና የሀገር ፍቅር አለን ብንልም ለብዙዎቻችን የሀገር ፍቅር፣ የህዝብ ፍቅር፣ የወገናችን ፍቅር ነው ያለን። ከእኔ ጀምሮ ሀገሬን ብዙ አላቀውም፣ ውጣ ውረዱን፣ ያማረውን፣ ያላማረውን። ላሊበላን እንኳን ጎብኝች ማቅ ዜጋ አይደለሁም። ስለሀገሬ እኛን የሚደነቁ አካባቢዎች ተዘዋውሮ የማየት እድል አላገኘሁም ነው የሚሉኝ። አላገኝም ለወጣው ግን ፍቅሩ አለኝ። ብዙ ሰው ስለ ሀገር ፍቅር ሲጠይቀኝ ማንነቴን የምገልጸው በወገኔ ስለሆነ የወገኔ ፍቅር አለኝ። ለብዙዎቻችን ማሰሪያ የሆነን ያን የወገን ፍቅር እንዴት አድርገን ነው ልናዳብረው የምንችለው? እንደ ልባችን ሄደን ሀገራችን ባንጎበኝም የእኛ ደግሞ ልጆች የተወለድንባትን የእኛ እናት አባቶቻችን ያከብሯትን ሀገር እንዴት ነው የምናስተዋውቃቸው? ኢትዮጵያን እንዲሁ በማፕ ብቻ የሚያውቋት እንዳይሆኑ። ስለዚህ ዋናው ስራችን ብዬ ከዚህ ከአገር ከሀገር ከወገናችን ፍቅር ሌላ ምንድን ነው? የእኛ ልጆች ደግሞ የእኛ እናት አባቶች ለተሰውላት ሀገር እኛም ደግሞ የእናቴ አባቴ ሀገር ብለን የምናከብራትን ሀገር እንዲወዱልን እንዲያከብሩልን ኢትዮጵያን ማስተዋወቅ እና የወገን ወጣቶች ማህበር ያደረገው ምንድን ነው? ከልጅነት ጀምሮ ልጆቹ የኢትዮጵያ ጉዳይ ላይ ያቅማቸውን ብስኩትም ምንም በእጃቸው እየሰሩ በየቦታው እየሄዱ ኢትዮጵያ እንዲህ እንዲህ አይነት ጉዳይ አለ ወገኔ ለኢትዮጵያ የሚገኙ የተቸገሩ ሰዎች ይህን ያደርጋሉ ሲል ከልጅነት ጀምሮ አይምሯቸው ላይ የቀረጸው ምንድን ነው? ቀስ እያሉ እንዲሳቡልን እንዲያስቡላት በጥረታቸው በድካማቸው ትንሽ ያ የሰበሰቧት ገንዘብ ደግሞ ስትላክ የሰው ህይወት መቀየሩን ሲያዩ ደግሞ ያደጉ ሲሄዱ ሰፋ ያለ ኢትዮጵያ ላይ አስተሳሰባቸው የጠነከረ እንዲሆን ያደርጋል። አስበነውም ባይሆን ሂደቱ ወደዛ ነው ያሳየን እና እነዚህ በአምስት አመት በስድስት አመት እድሜያቸው የጀመሩት ልጆቻችን አሁን ሀያ አመት አስራ ስምንት አመት አስራ ሰባት ደርሰው የኢትዮጵያ ጉዳይ ላይ ተቆርቋሪ ናቸው። አሜሪካኖች ስለሆኑ ደግሞ ከእግዚአብሔር ጋር የተሻለ ቦታ ወደፊት በሚያገኙ ጊዜ እድሉ ተመቻችቶላቸው የሀገር መሪ የሚሆኑ በስራቸውም የተሻለ እድል ሲያገኙ የእኛን የምንወዳትን ሀገር እናት አባቶቻችን የለፉላትን ሀገር ዜጋችን ማንነታችን ምንጫችን የሆነውን ሀገር እንዲያስቡልን የምናደርገው ጉዳይ ትልቅ ቦታ አለው ብዬ አስባለሁ። መልካም ከትውልድ ሀገራቸው ጋር የሚቆራኙበት ለእድሜ ልካቸው የሚተሳሰሩበትን መሰረታ አኑረናል እያሉኝ ነው የሚያግባባ ይመስለኛል። በመድረኩ የተመለከትኳቸው ወጣቶች በንግግራቸውም በስራ ተሳትፏቸውም ያመላከቱት ይህንኑ ነው። ወይዘሮ ኒኒ እንግዲህ ስለ ድርጅታችሁ ክንዋኔ እናውራ እንጂ ከዚህ ቀደም ድርጅታችሁን የማያውቅ አንድ አድማጭ በዚህ ጊዜ ውይይታችን የሚከታተል ወገኔ ማን ነው የሚለውን ጥያቄ ማንሳቱ አይቀርም እና ወገኔ ማን ባጭሩ፣ የዛሬ አስራ አምስት አመት ሲቋቋምስ ምን መሰረቶችን ይዞ ተነሳ? ወገኔ በቃ ልባቸው በተነካ ኢትዮጵያኖች ከኢትዮጵያ በልጅነት እድሜያቸው የወጡ ጓደኛ ማሞት የመሰረቱት ነው። እሱም ምንድን ነው፣ ሁልጊዜ ልባችን ውስጥ አለ። በእኛ ጊዜ በስደት ብዙዎቻችን ይወተናል ያንን ከወጣን በኋላ ግን ልባችን ሁሌ ኢትዮጵያ ነው ያለው። የተሻለ ህይወት እዚህ ሲገጥመን ደግሞ ከመጣንበት አገር ውስጥ የነበረውን ችግር ከመንፈሳችን ልናጠፋው ልንሰርዘው የምንችለው ነገር ስላልሆነ እኛ ህይወታችን ትንሽ ከፍ ካለ ለምን ደግሞ አንድ ወገንን አንረዳም በሚል የተመሰረተ ነው። ተነጋግረን የተለያየ የችግሩ መጠን ብዙም ቢሆን እኛ ደግሞ የመጣልን አስተሳሰብ ምንድን ነው? ድህነት መሰበር የሚችልበት መንገድ ምንድን ነው? የልጆች እናት አባት አልባነት አለ። ለመጥፎ ነገሮች ህይወት የሚዳርጉ የተለያዩ ጉዳዮች አሉ። ግን የተለያዩ ድርጅት ውስጥ ሲገባ ድርጅት ውስጥ የሚደረገው ስብስብ የአንድን ሰው ህልውና ወይንም የቤተሰብ መዋቅር አያጠናክርም። እኛ ግን ወገኔ ለየት አድርገ ነው። እነዚህ የሚከሰቱ ህይወት ላይ ለችግር የሚያጋልጡ ነገሮችን ከማጋለጡ በፊት እንዴት ልንደርስላቸው እንችላለን? በሚለው አላማ የመጣልን ሀሳብ ምንድን ነው? እያንዳንዱን ቤተሰብ ዝቅተኛ ህይወት ውስጥ ኑሮ ኑሮን ማሸነፍ ያቃተውን መደገፍ፣ መሰብሰብ ወደ ጎዳና ተደራዳሪነት ከመጋለጣቸው በፊት ቤት ኪራይ አቅማተው ወይንም ደግሞ በሽታ ይዟቸው ቤት ውስጥ ቤተሰቡ ከመበተኑ በፊት ደራሽ እንድንሆንላቸው የቤተሰብ ማወቅራቸውን ብናጠናክር ልጆቻቸውን ደግሞ ከአንዳንድ መጥፎ ጸባይ ውስጥ አስወግደው ወደ ትምህርት እንዲያመሩ በገንዘብ ኃይል ከረዳናቸው አንዳንድ ህይወትን ሸክም ካቃለንላቸው ልጆቹ የተሻለ ትምህርት አግኝተው ወላጆቻቸውም የተሻለ ስልጠና አግኝተው ራሳቸውን የመርዳት ሁኔታ ውስጥ መቻቹ እና ልጆቹ ደግሞ በትምህርታቸው እየገፉ ሲሄዱ የመንግስት ትምህርት ቤት ብዙ ጠንካራ ትምህርት የማይሰጣቸው ከሆነ ደግሞ የተሻለ ትምህርት እንዲያገኙ የፕራይቬት ትምህርት ቤቶች ውስጥ ስፖንሰር እያደረግ ናቸው። ትምህርታቸውን በጥሩ ሁኔታ ጨርሰው ማትሪክን በጥሩ ውጤት እንዲያልፉልን ነው የምናመቻቻል። ማትሪክን ሲያልፉ ደግሞ ያው መንግስት የነጻ ትምህርት ስለሚያበረክትላቸው የዩኒቨርሲቲ እድል ይከፍትላቸዋል። ከምናቅፋቸው ቤተሰቦች ውስጥ በተቻለ የዩኒቨርሲቲ ተማሪ ለማፍራት ነው ለማፍራት ነው። ቤተሰብን መሰረት ከማጠናከር ልጆች ለከፍተኛ ትምህርት የሚበቁበትን ሁኔታ እስከማመቻቸት የምሰሯቸውን ያደረጋችኋቸውንና ከመነሻውም ይዛቸው የተነሳችኋቸውን ትልሞች ነው ያስረዱን ወይዘሮ ኒኒ። በዚህ አስራ አምስት ዓመታት ጉዞ ውስጥ የሰራችኋቸውን ስራዎች እንደው ጠቅለል አድርገው ለማየት እንዲያስችለን በአሃዝ ይህን ያህል ቤተሰብ፣ ይህን ያህል ወጣቶች፣ ይህን ያህል ታዳጊዎች በዚህ መልኩ ተረድተዋል። እንደው በአጭሩ ሊነግሩን የሚችሉት ነገር አለ በአሀዝ ሊገለጥ የሚችለው። በአስራ አምስት ዓመት ጉዟችን ልጆቹ ቦታ ቦታ ያስያዝ ናቸው፣ ወደ ሰላሳ አምስት ይሆናሉ። ዩኒቨርስቲ የገቡልን ከሀያ በላይ ናቸው። ህጻናቶች ደግሞ አሉን የቤተሰብ ሕይወታቸው በተለያየ ምክንያት ተመሳቅሎ አዳሪ ያስገባናቸዋሉ። የተለያዩ ደግሞ የሙያ ትምህርት ውስጥ ይገቡልናሉ። በእያንዳንዱ ቤተሰብ ውስጥ ሶስት ልጅ፣ አራት ልጅ፣ ሰባት ልጅ፣ ስምንት፣ ዘጠኝ ልጅም ስላለ በርካታ ናቸው የልጆቹ መጠን። አንዳንዶቹ ቤተሰቦች እናት እና አባት ያላቸዋሉ። አንዳንዱ ቤተሰቦች ደግሞ አረጋውያንን ያጠቃልላሉ። ጡረተኛ አያቶች ችግረኛ ቤተሰብ ውስጥ መረዳት ስላለባቸው ቤተሰቡን ስናቀፍ አረጋውያኑ አብረን ነው የምናቅፈው እና የተወሰኑት ደግሞ በተለያዩ አመታት ከድርጅቱ አቀፋ ውስጥ ወጥተዋል። ራሳቸውን ችለው ማለት ነው። በሱ መልክ ግሩም ነው። ወይዘሮኒን የለገሰ የድርጅታችሁን የወደፊት ውጥን ጨምሮ መቶ በመቶ የምታገኙትን ገንዘብ በምን መልኩ ለስራ እንደምታውሉ ምክንያቱም መቶ በመቶ የሚገኘውም በሙሉ ለታሰበበት አላማ ማዋል የበጎ አድራጎት ስራ ላይ የተሰማሩ ድርጅቶችም የሚችሉት አይደለም እና እንዴት እንደተሳካላችሁ ጨምሮ እነኛን ወጣቶች የነገዎቹንም ይሄን ኃላፊነት ተጋሪዎች ጭምር አሳትፈን ሰፋ ባለ ውይይት እንደምና እንድናገኘው ተስፋ አደርጋለሁ። የወገኔ የኢትዮጵያውያን ማህበር ፕሬዚዳንት ወይዘሮ ኒኒ ለገሰ፣ ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። መልካም ቀን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ስርጭታችን የዛሬው እዚህ ላይ በቃ። ለአሁኑ በመስክና ዚህም ባሉ ዘጋቢዎች ና ባልደረቦች ስም ለምሽት ሶስት ሰዓት በአጭር ሞገድ 19፣ 22 ና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅታችን መልሰን እስክንገናኝ በቀጠሮ ነው። የምሽቱ አስተናጋጅቸኋላ ከበደ ፕሮግራሙን ከመራችልን ጽዮን ግርማ ግርማና ከስርጭ ሰራዊት መሀንዲሱ በወደቅ ዶርኛ ጋ መሆን የምንሰናበተው መልካም ምሽት ሶሳ ላይ ንገናኝ። ማነው ያለው ብዬ እኔ ሰው አልወቅስም። ማነው ያለው ውስጤ ላያውቀው ማንም ማነው ያለው ስቆ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው።

Mano yellow, Alpin Bezu, Mano, Mano yellow, Billisman, and I look Mano yellow, Alcoa, Lobby Bezu, Birbal Labbit, This program has come to you from the Voice of America, Washington.